አንቲ ውቱ ገራይት ዘይተዘራ ውስጤታ ዘር የታዘር ወፅአ እምኔኪ ፍሬዮት አንቲ ውቱ መዝገብ ዘተሳያጠ ዮሴፍ ወረከበ በውስጤታ ባሕርየ እንቆ ክቡረ ዘውቱ መዳኒነ ኢየሱስ ክርስቶስ ተጸውረ በከርስኪ ወወለርኪዮ ውስተ ዓለም ሳሊ ይለነ ቅድስት